የውይይት መድረክ ዶክተር ፈቃዱ አሁን በአንድ በኩል ያሉ የመከራከሪያ ሀሳቦች የሚነሱት ከኢኮኖሚም ዘርፍ አኳያ አንድም የምግብ እጥረትን ለመክላት ከድህነትም ሰዎችን ለማውጣት ፍትሐዊ የሆነ የመሬት ድልድል አስፈላጊ ነው ወይም የመሬት ባለቤትነትን የማስከበር ጉዳይ ወሳኝ ነው፣ ፍትሐዊ በሆነ መልኩ የሚባል መከራከሪያዎች ይነሳሉ። በሌላ በኩል እንዳነሱት በኢትዮጵያ ውስጥ አሁን በይፋ የተነገረው አስራ ስምንት ነጥብ ሁለት ሚሊዮን ህዝብ በምግብ እጥረት ለረሃብ ተጋልጧል። ከዛ ባሻገር በሌሎች ሰዎች አተያይ እንዳውም ከኤድስ በበለጠ ካምፔን ሊደረግበት ይገባል ተብሎ የሚባለው የህዝብ ቁጥር ማደግ ነው። በያዝነው 2016 ጃንዋሪ 29 ኢትዮጵያ ህዝብ 18 ሚሊዮን እንደደረሰ ነው። በ2050 ደግሞ 188.4 ይደርሳል ተብሎ ይታሰባል። ይህ ባለበት ሁኔታ ከህዝብ ቁጥር አኳያ ና የመሬት ክፍፍሉ ፍትሐዊ አልሆነም ተብሎ በሚነገርበት አኳያ አስቸኳይነቱ ምን ያህል ነው? ይህ ካልሆነስ ምን አይነት መዘዞች ሊከተሉ ይችላሉ? የሚል ስጋት አለ። በመሰረቱ ያነሳው ጥያቄ ትክክል ነው። ምክንያቱም የሕዝቡ ቁጥር በጣም እያደገ እየመጣ ነው። በዛው መጠንም የመሬት ይዞታ ወይንም ደግሞ ሊያርስ የሚችለው ሕዝብ መሬትን የማግኘት እድሉ የጠበበ እያነሰ ይመጣል ማለት ነው። በሌላ በኩል ግን እንደምናውቀው ኢትዮጵያ በጣም ሰፊ ሀገር ናት። አንድ ነጥብ አንድ ሚሊየን ስኩዌር ኪሎ ሜትር የቆዳ ስፋት ያላት ሀገር ናት። ወደ ሁለት መቶ እና ሶስት መቶ ሚሊየን ህዝብ ልታስተናግድ የምትችል ሀገር ናት። ግን ምንድን ነው እሱ የህዝብን ቁጥር ለመቀነስ የሚቻለው ኢምፔሪካል ስተዲስ እስካሁን ድረስ እንደሚያረጋግጠው በተለይም ካደጉ የካፒታሊስት ሀገሮች ኢኮኖሚው እያደገ ሲመጣ አንድ ሀገር ቴክኖሎጂካሊ በሳይንስ በኢንዱስትሪ እያደገች እየበለጸገች ስትመጣ ይሄ ጉዳይ ህዝቡ የበለጠ ራሽናላይዝ እያደረገ ሲመጣ፣ ራሱን እያውቀ ሲመጣ የግዴታ የህዝቡ ቁጥርም የወለድ ቁጥርም እያነሰ እየቀነሰ ይመጣልና እንደ ሎንግራን ከእድገት ጋር መያዝ ያለበት ነው። ግን አሁን ባለ ሁኔታ ከቀጠለ የግዴታ መሬት ላይ ከፍተኛ የሆነ ተጽዕኖ ወይንም ደግሞ ስትሬስ የሚሉትን ሊያስከትል ይችላል። ግን ከኤድስ ጋር አያይዞ የጊዜ ቦምብ ነው ብሎ ማስቀመጡ እኔ ትክክል አይመስለኝም። ከሌላ አንጻር ለማየት እንትን እስካላለ ድረስ በሌላ በኩል ምንድን ነው እሱ አንድ ችግር ያለ ይመስለኛል። አቶ ገለታ ያነሳው ጥያቄ አለ መሬት እንደምናውቀው የተፈጥሮ ሀብት ጉዳይ ነው እና ይሄ ለሁላችንም በተፈጥሮ የተሰጠን ነው። ይህም ማለት ምንድን ነው እሱ መሬትና በመሬት ውስጥ ያሉ ሀብት በአንድ ሀገር ውስጥ የሚኖር ሕዝብ ባለቤትነት ሀብትነት ነው ማለት ነው እሱ። ይህም ማለት የመሸጥና የመለወጥ ጉዳይ ጥያቄዎች ሊመጣ አይችልም። በሌላ በኩል ደግሞ የመሬትን አጠቃቀም ወያኔ ወይም ኢህአዴግ ያወጣውን ስንመለከት ገበሬው ራሱ የማከራየት፣ ሊዝ የማድረግ መብት አለው። አንደኛ መካናይት ሆነው ለሚያርሱ ሰዎች ከሀያ እስከ ሀያ አምስት አመት ባለው ጊዜ ውስጥ ሊያከራይ ይችላል። በትራዲሽናል መንገድ ለሚያርሱ ገበሬዎች ደግሞ እስከ ሶስት አመት ድረስ ሊያከራ ይችላል ማለት ነው። ይህ ማለት ማለት ነው እሱ አንድ ገበሬ መብቱ እስከዚህ ድረስ የተጠበቀ ነው ማለት ነው። እና ወደዚህ ስንመጣ የመሬት የመሸጥ የመለወጥ ጉዳይ ይህንን ያህልም ሊያከራክረን እና ሊያጨቃጭቀን የሚችል ጉዳይ አይደለም። ጉዳዩ ምንድን ነው? እሱ የጀስቲስ ጉዳይ ነው። መሬትን እንዴት አድርገን እኩላዊነት ባለው መልክና ለአገር እድገት በሚያመች መልክ፣ ሁለተኛ ደግሞ ወደፊት አለ አይደለም፣ የተፈጥሮ ሀብትን ለመከላከል እና አሁን ያለው ችግር ምንድን ነው እሱ ተፈጥሮ እንፈልጋታለን። እያንዳንዱ ህዝብ ተፈጥሮ እኛን አትፈልገንም። ከተፈጥሮ ውሃ እናገኛለን። ከተፈጥሮ ልዩ ልዩ ንጥረ ነገሮችን እናገኛለን። ከተፈጥሮ አየር እናገኛለን። ግን በተፈጥሮ ላይ የምናደርገው አደጋ ካለ ማሰብ ካለ ንቃተ ሕሊና ጉድለት የሚደርሰው ጉዳት ከፍተኛ እየሆነ መጥቷል። እና ይህንን መለወጥ ምንችለው ምንድን ነው እሱ የግዴታ ንቃተ ሕሊናችንን በማዳበር ብቻ ነው። ይህም ማለት ምንድን ነው እሱ ሶሻል ሪስፖንስብል ኢኮኖሚካሊ ሪስፖንሲብል ፖለቲካሊ ሪስፖንስብል የሆነ አገዛዝ የግዴታ ስልጣን ላይ መውጣት አለበት ማለት ነው። ከዚህ አንጻር ስንመጣ እና አጠቃላይ የኢኮኖሚ ፖሊሲ በምነድፍበት ጊዜ ሌሎች ችግሮች በሙሉ ሊፈቱ ይችላሉ ማለት ነው። የግዴታ ኢትዮጵያ ወደፊት ማደግ አለባት። ማደግ አለባት ስንል በእርሻ ብቻ ልታድግ የምትችል ሀገር አይደለችም። የግዴታ እርሻን ለማሳደግ ምርታማነቱን ከፍ ለማድረግ የመሬቱን ማለት ነው የግዴታ ቴክኖሎጂ ለውጥ ያስፈልገናል ማለት ነው እና ለገበሬው ለመሬቱ የሚስማ ማ ቴክኖሎጂዎች እያመረን ማቅረብ አለብን ማለት ነው። በዚህ በኩል የሰለጠኑ ሰዎች ማሰማራት ማለት አለብን ማለት ነው። በአጠቃላይ ሲታይ ሰፊ የሆነ የስራ ክፍል ዲቪዥን ኦፍ ሌበር ኢትዮጵያ ውስጥ መፈጠር አለበት ማለት ነው እና ገበሬው የግዴታ ከመሬቱ ጋር ሊያዝ የማይችልበት ሁኔታ ይፈጠራል ማለት ነው። ለምሳሌ ኮቴጅ ኢንዱስትሪ በሚፈጠርበት ጊዜ በገጠሩ ውስጥ በዛው አካባቢ ደግሞ ሶሻል ኔትወርክ፣ ኢኮኖሚክ ኔትወርክ፣ ፖለቲካል ኔትወርኮች በሚፈጠሩበት ጊዜ ሌሎች ችግሮች ሁሉ ቀስ በቀስ ሊፈቱ ይችላሉ እና አንድ መጨረሻ ላይ ልለው የሚፈልገው ነገር መሬት በመንግስትና በህዝብ ቁጥር ስር ዋለ ማለት ይሄ ከሶሻሊዝም ጋር የሚያገናኘው ነገር የለም እና ሶሻሊዝም ደግሞ እንደ ማስፈራሪያ መጠቀም ያለብን ጉዳይ አይደለም። አሁን እዚህ በካፒታሊስት ህብረተሰብ ውስጥ ራሱ ኮኦፕሬቲቭ ፋርሚንግ ሲስተም አለ። ገበሬዎች አንድ ላይ ሆነው እርሻቸውን ያካሂዳሉ እና እንደም ጥሩ ውጤታማ የሆነ ምርት ያቀርባሉ እና ይሄንን የሚቀበላቸው ደግሞ ሱቆች አሉ እና ከዚህ ስንነሳ ምንድነው እሱ የሚያስፈልገን ጥሩ አይነት አቀራረብ እና እንዴት አድርገን የኢትዮጵያን ሕዝብ ችግር ዘጠና አምስት በመቶ ወይንም ከዛ በላይ የሚሆነውን ሕዝብ ችግር ውስጥ ሳይከተው በተቻለ መጠን ከችግሩ ሊያላቅቁ በሚችለው ሁኔታ እንዴት አድርገን አጠቃላይ የሆነ ኢኮኖሚክ ፖሊሲ ልነድፍ እንችላለን። ከዚህ ጋር አያያዘ እንዴት አድርገን የመሬትን ይዞታን መለወጥ ማሻሸል እንችላለን። ከዚህ ጋር ተያይዞ ደግሞ አቶ ገለታን እንዳስቀመጠው በደንብ አድርገን የመሬት ማኔጅመንት ጉዳይ መሬት አሁን በተለያዩ መልኮች እየተሸረሸረ ነው። በነፋስ በዛፍ ቆረጣ መሬትን በስነ ስርዓት ለመያዝ ባለመሻል ምክንያት የተነሳ እና እነዚህ እነዚህ ነገሮች ለማገዶና ና ለሀይል እና አካባቢውን ደግሞ ሊጠብቁ የሚችሉ ዛፎች በደንብ እየተለዩ እየተነጠሉ መተከልና አካባቢው በጠቅላላው እንክብካቤ ማግኘት አለበት። እና ይሄ ነገር ሊሆን የሚችለው ምንድን ነው? እሱ አጠቃላይ የሆነ የፖለቲካና የመንግስታዊ ለውጥ መሻሻል ሲመጣ በየአካባቢዎች ትናንሽ እና ትላልቅ ኢንስቲቱሽኖች ሲቋቋሙና ገበሬው አስፈላጊውን ምክር ሲያገኝ ብቻ ነው። ከዛ ጋር ተያይዞ ደግሞ እንደ ማዳበሪያ እና የምርት መሳሪያዎች ሲያገኝ ነው። አመሰግናለሁ። ሌላው ከዚሁ ጋር ተያይዞ የሚነሳው መሬትን ከማንነት ጋር የማያያዝና ከባህል ጋርም አሰናስሎ የማቅረብ ጉዳይ አለ። በዛም የተነሳ ነው በምሳሌነት በተነሱት በጋምቤላም በኦሮሚያም ክልል ሆነ እንደዚሁ በወልቃይ ጠገዴ አካባቢ የተነሱት ጉዳዮች አንድም ባህላችንን ተናል ወይም ማንነታችንን ተሸርሽሯል የሚሉ መከራከሪያ ሀሳቦች አሉ። በተለያዩ ሰዎች ዘንድ የሚነሱ መሬት እና ማንነት እንደምን እያያዛሉ? ይሄንንስ ካለው ከአሁኑ ከዘመናዊው የመሬት ይዞታ ጋር እንዴት አድርጎ እልባት ማስገኘት ይቻላል የሚል አተያየት አለ። አቶ ገለተው አመሰግናለሁ። አቶጋዛውንቱ በጣም ጥሩ ጥያቄ ነው። በተለይ በአሁኑ ሰዓት ኢትዮጵያ ውስጥ ይሄ ጉዳይ በቀጥታም በተዘዋሪም በጣም የሚቀነቀን ነው። በአሁኑ ሰዓት ያለው የኢትዮጵያ ፖለቲካ እንደምናውቀው በማንነት ላይ የተመሰረተ ፖለቲካ ነው እየተካሄደ ያለው። እንግዲህ የኢትዮጵያን It's ከዚህ በፊት የነበረው ሁኔታ በአሲሚሌሽን የምንበለው በምንም ይሁን ኢትዮጵያ በአብዛኛው በአንድነት ላይ በተመሰረተ ኑሮ ነው ስትኖር የቆየችው። በኋላ እንግዲህ በአስራ ዘጠኝ ሰማንያ ሶስት ዓመተ ምህረት የህወሀት ኢህአዴግ ስልጣን ከያዘ በኋላ የተፈጠረው የዚህ ኤትኒክ ፌዴራሊዝም ነገር ያመጣቸው ነገሮች አሉ። ኤትኒክ ፌዴራሊዝሙ ኢንስቶል ሲደረግ ኢትዮጵያ ውስጥ አሁን ስዊዘርላንድ ካለው የተለየ ነው። ብዙ ጊዜ ኢትዮጵያ መንግስት ስዊዘርላንድን ይጠቅሳል እንደ ስዊዘርላንድ የኤትኒክ ፌዴራሊዝም አለ ይላል። ግን ኢትዮጵያ ውስጥ ያለው ኤትኒክ ፌዴራሊዝም ከብሔር ፖለቲካ የመነጨ ነው። ኢትዮጵያ ውስጥ የሆነው ነገር ምንድን ነው? ብሔር ብሔረሰቦች መብት ሲታወጅ አገር የሚለውን ኮንሴፕት አገር ሊይዛቸው የሚችላቸውን ኤለመንት ብሄሮች ተቀራምተውት ነው የምናየው። በጣም መሰረታዊ ጥያቄ ነው ያነሳው ጥያቄ አቶ ካሳሆን ብሔሮች፣ ለምሳሌ ታሪክም ብናይ አቶ መለስ ራሳቸው የአክሱም ሀውልት ለወላይታው ምኑ ነው ሲሉ የታሪክ መቀራመጥ የኔ የኔ ነው የማለት ወደ መሄድ መሬትም ተቀራመጥን ከዛ ደግሞ እስቴቶችን ባህላችንን በባህላችን ዙሪያ እንድንሞቅ በቋንቋችን ሰርክል ካስማዎቻችን እንድንተክል ነው የተደረገው እና ምንድን ነው የሆነው? አሁን ይሄ የፖለቲካ ብሔር ፌዴራሊዝም ሲመጣ አገር የሚባለው ነገር የሚቆሙባቸውን ካስማዎች ብሔሮች ተቀራምተዋታል። ኢትዮጵያ አሁን ኢትዮጵያ ብቻዋን አጭብጭባን ያለችው ያ ነው ትልቁ ችግር የተፈጠረው። ዶክተር ፈቃደ ያለው አለ ከአንዱ ክልል ወደ ሌላው ክልል ሰዎች ሲሄዱ መሬት ለመግዛት ይሆን ወይም ደግሞ እርሻ ለማድረግ ችግር ሊፈጠርባቸው ይችላል አለ። በድሮ ጊዜ ይሄ ነገር ላይነሳ ይችላል። አሁን ግን በጣም በርኒንግ ነው። የወልቃይቱንም ጉዳይ ስናይ ይሄ ነው እኮ አሁን የወልቃይትና የጠገዴ የጸለምት ህዝብ የሚለው ጨዋታው። የብሔር ፖለቲካ ጨዋታ ከሆነ የአማራ መንግስት የሚባል ካለ የትግራይ መንግስት የሚባል ካለ የኦሮሞ መንግስት የሚባል ካለ እኛ አማራዎች ነን እና አማራዎች ሆነን ደግሞ ወይ ከአማራ ክልል ተገንጥለን ሌላ ቦታ የተቀመጥም ቢሆን እስከ መልካም ምድራችን አንፃር ወደ ትግራይ ተከልላችሁ ይባላል። እዚህ ጎንደር ቁጭ ብለን ወደዛ የወሰዳችሁን ጨዋታ የብሔር ከሆነ በየቤት ህ ደር ከሆነ መልሱን ነው እያሉ ያሉ ከአይደንቲቲ ጋር ነው መሬታቸውን ያያያዙት ማለት ነው። እና አሁን ኢትዮጵያ ውስጥ ያለው ችግር ምንድን ነው? አይደንቲቲና መሬት ተጣብቋል። ይሄ የበፊት አይደለም ይዘን የመጣ ነው ሳይሆን አሁን የመጣ ችግር ነው እንዳልኩት ኢትዮጵያ የመቀራመት ጉዳይ ኢትዮጵያን ቅርምትምት ብለናታል። አሁን እንደገና ሪኢንቬንት ካልተደረገች እና ይሄ ችግር ፊክስ ካልተደረገ በጣም አደገኛ ሁኔታ ኢትዮጵያ እንደ ሀገር ራሱ ሉዓላዊነቷ ችግር ላይ ይገጥማታል ብዬ ነው ማምነው እና ቅድም ያልኩት ታሪክ፣ ብሔራዊ ፖለቲካዊ ማንነት፣ መሬት፣ ሴቶች እነዚህ እነዚህም በሙሉ ብሔሮች ስለወሰዱት ኢትዮጵያ የጋራ የምትለው ነገር በደንብ አታይም። ይሄ ናሽናል አይደንቲቲያችን ኮስሷል በጣም። ስለዚህ መሬትም አሁን ከናሽናል ቪው ስናየው ይኮስሳል። እና ስለዚህ ነው ከጉራ ፋርዳ የሚባረረው ሰው ከሌሎች አካባቢዎች አንተ ወዴት መጣ ይሄ አንተ መሬት አይደለም ብሎ እንዲናገር ሰውን ያደረገው ፖለቲካሊ መሬትንም አይደንቲፋይ ስላደረግ ነው። ኢንተርም ሶፋወር ካልቸራል አይደንቲቲ እንድናደርግ የመጣ ፖለቲካ ድባብ ስለተፈጠረ ነው። እና ሌሎች ሀገሮች ግን መስዋዕት አድርገ አሁን ስዊዘርላንድን ብናይ ስዊዘርላንድ ለምሳሌ ፖለቲካዊ ማንነትን መስዋዕት አድርጋለች። በብሔር ላይ መደራጀት አይቻልም በፖለቲካ በህጋቸው ክልክል ነው። ይሄ ማለት ምን ማለት ነው? ፖለቲካል ማንነትን መስዋዕት አድርጋለች ለስዊዝ። ኢትዮጵያ ውስጥ ግን አላደረግንም። ፖለቲካዊ ማንነታችንንም ይዘናል። ሕወሓት ነኝ እኔ የትግራይ ነጻ አውጪ ነኝ ብሎ ነው አማራውም እኔ አማራ ነኝ ብሎ ነው የሚንቀሳቀሰው። ሁሉም ሌላው መሬትን ያዋጣሉ። ብዙ ጊዜ በአለም ላይ የሚኖር ህዝብ ፕሉራል ነው። ወይ በሃይማኖት ወይ በብሔር ብዙ ሆነው ነው የሚኖሩት። እነዚህ ብዙ የሆኑ ኤትኒክ ግሩፕስ ሲኖሩ ግን ያደባልቃሉ። መሬታቸውን በአንድ ሀገር ጥላ ስር ያዩታል። ፖለቲካዊ ማንነታቸውን በአንድ ሀገር ጥላ ስር ያዩታል። እኛ ሀገር ያለው ችግር ምንድን ነው? ይሄ ሰልፍ የሚባል ነገር ሰልፍ ዲተርሚኔሽን፣ ሰልፍ ጋቨርናንስ፣ ሰልፍ ሰልፍ ሰልፍ ሰልፍ ሰልፍ ሰልፍ ነው እያልን ያለ ነው። ሀገር ደግሞ በሰልፍ አይቆምም። ሀገር የሚቆመው በእኛ ነው ዊ ደ ፒፕል ተብሎ ነው የሚቆመው። እና የሆነ መስዋዕት ማድረግ አለብን ልል ነው ይህንን ሁሉም ማመጣው እና አገርን የምን መሰረት ከሆነ ኢትዮጵያ የምትባል ሀገር አለችን የምንል ከሆነ ኢትዮጵያ ዝም ብላ ጽንሰ ሀሳብ ሳትሆን ፕራክቲካሊ አለች ብለን የምናሳይበትን መሬታችንን ቡድኖች ማለት ነው የመሬት አይደንቲቲያቸውንና ወይ ደግሞ የፖለቲካ ማንነታቸውን አዋቸው የጋራ ይሄ ኢትዮጵያ ነው። በኢትዮጵያዊነት ተዘርዝሮ ዜጎች የሚያገኙት መሬት የሚለው ነገር ካልተመቻቸ በስተቀር የዚህ የመሬትና የማንነት ተጣብቆ መፈጠር ከፍተኛ እንቅፋት ለኢትዮጵያ ሆኖባት ነው የማየው። አቶ አበራ፣ በአንድ በኩል በሌሎች ወገኖች ዘንድ የመሬት ባለቤትነት ማለት የባላገርነትም ምልክት ነው፣ የዛች ሀገር ባለቤት የመሆንንም ትርጉም አለው። መሬት ከማንነት ጋር መያያዝ አለበት፣ የማንነትም ጉዳይ ነው፣ የንብረት ባለቤትነት ብቻ አይደለም ብለው የሚሉ አሉ። የመሬት ባለቤትነትን ከማንነት ባለቤትነት ጋር አዘንቀው ያሉ። አዎ አዎ፣ እኔ እንደዛ ነው የምመለከተው። ትንሽ ወደ ኋላ መለስ ብለን እኮ ነው ማየት ያለው። የማንነት ጥያቄና የመሬት ጉዳይ መያያዝ ወያኔ የፈጠረው ችግር ብቻ አይደለም። ይህ ሁኔታ በዳግማዊ ምኒልክ ዘመን ዳር ሀገሩ የኢትዮጵያ አፄ ምኒልክ ሰራዊት በሚያዝበት ጊዜ ከመጡት ለውጦች ጋር ተያይዞ በደቡብ እና በምዕራብ ኢትዮጵያ የነበሩት ሰዎች መሬታቸውን ተነጥቀው በጭሰኝነት ሲተዳደሩ ማንነታቸው እንደተረገጠ የሀገር ምሁራንም ሆኑ የውጭ ምሁራን መባብዙ ማስረጃ ያሳዩት ጉዳይ ነው። ከመሬት ማጣት ከመሬት መብታቸው ሲያጡ ቋንቋቸው ተረገጠ፣ ባህላቸው ተረገጠ፣ የበታች ሆነው በቂሰኝነት እንዲኖሩ ከተደረገ የግፉ ግፍ ከገዛ መሬታቸው ያ አዲስ በላያቸው ላይ የተጫነው ባለርግ ቤታቸው ማሳደሩ ቀርቶ በፈለገ ጊዜ በማናቸውም ሰዓት ሊነቀላቸው የሚችልበት ሁኔታ ተፈጠረ። ከዚህ ወዲያ ማንነትን እና መሬትን የሚያያይዝ ምንም ነገር የለም። መሬት እና ማንነት ሳይሆን የተያያዙት መሬት እና ማንነት ሁሌም እንደተያያዙ ነው። ምክንያቱም አገሪቷ የብዙ ብሔሮች አገር ነች። በተፈጥሮዋ ሰው አይደለም ኮ ብሔሮቹን የፈጠራቸው። አሁን ብሔሮቹ ሁሌም አሉ። በዚህ በእያንዳንዱ ብሔር አካባቢ የእያንዳንዱ ብሔር የሚኖርበት የራሱ ዘዴ አለ። ይህ የባለ ርስትነት መብት፣ የባለመሬትነት መብት ና የማንነት ጉዳይ የማይነጣጠሉበት ሁኔታ ከበፊት ጀምሮ የነበረ ሲሆን በኋላ ላይ ግን መንግሥት ሲነጣጥላቸው እና መሬታቸውን ሲወስድ አብሮ ማንነታቸውንም ነፈጋቸው። አሁን ወደዛ ለመመለስና ሰዎች በማንነታቸው በባለቤትነታቸው ኮርተው በዚች በጋራ አገራቸው ለልማት እንድነሳሱ ለማድረግ የሚያስችለውን ፖሊሲ መቀየስ ነው እንጂ ማንነታቸውን ወደ ጎን ትተን

ጭምር የምናረጋግጥለት ያለ ነው። ኢትዮጵያ የሚባል እኮ ብሄር የለም። ኢትዮጵያ እኮ የእነዚህ ሁሉ ስብስቦች ውጤት ነች። ስለዚህ እነዚህ የተለያዩት ህዝቦች በፍቅር፣ በሰላም፣ በአንድነት ለመኖር የሚችሉት ሲከባበሩ፣ አብረው ተረዳርተው መኖር ሲችሉ ነው እንጂ ያንን ልዩነታቸውን አንዱ አያስፈልግም ብሎ ስለሚጨፈልቀው ወይንም ደግሞ የአንዱ ብቻ ይስፋፋ፣ የሌላው ይቆይ፣ የአንዱ ይታወቅ፣ የሌላው ይቅር፣ ወይም ደግሞ ከሌላ ቦታ ምንም አይደለም ለሀገር ልማት ነው አንተ መሬት ልልቀቅ እየተባለ አሁን እንደሚደረገው ከተደረገ ትን መድረስ የሚቻል መስሎ አይታየኝም። ስለዚህ በመሰረቱ ይህንን ጥያቄ ለወያኔ ካለም ጥላቻ ነጥለን ራሱን አስችለን ማየት ያስፈልጋል። ወያኔ የሚሰራው ፖሊሲ ስህተት የሆነውን ያህል በኢትዮጵያ ውስጥ ደግሞ መሬትና ማንነት የተያያዙ ነገሮች ለመሆናቸው በቂ ማስረጃ ዶክተር ፈቃዱ ውስጥ መሬትና ማንነት ኢትዮጵያ ውስጥ የተያያዙ ናቸው ይላሉ። የእርስዎ አተያይ እዚህ ላይ ምንድን ነው? በጣም አስቸጋሪ ጥያቄ ይመስለኛል። ነገሩን ማየት ያለብን ምንድን ነው እሱ ወደፊት ምን አይነት ኢትዮጵያን ነው የምንፈልገው የምንመኘው። ሁልጊዜ ብሄር ብሄረሰቦች በየአካባቢያቸው ተከልለው ሳይዋህዱ ሳይቀላቀሉ ሶሻል ሞቢሊቲ ሳይኖር የምናያትን ወይም የምንፈልጋትን ኢትዮጵያ ነው የምንፈልገው፣ ወይንም ደግሞ ያደገች የበለጸገችና አንዱ ብሔረሰብ ወይም የተወሰነው ወደ ሌላ ቦታ ሄዶ ሊሰራ ሊንቀሳቀስ የሚችልበትን እና ራሱን ሊገልጽበት የሚችልበትን ሁኔታ ነው ምን መኘው ከዚህ አንጻር ነው ማየት ያለብን ይመስለኛል። እና ችግሩ ምን መሰለ ሁለት አይነት የአይደንቲቲ ጥያቄ አለ በመሰረቱ አቶ ገለታው ቀደም ብሎ ያነሳው ላይ ሙሉ በሙሉ ምስማማ ይመስለኛል። በእርግጥ አቶ አበራ የማና ያለው ትክክል ነው፣ ግን ምንድነው እሱ ከ ክብረ ብሄር አመሰራረት ኔሽን ስቴት አመሰራረት ሁኔታ ስንነሳ አፄ ምኒልክ ያደረጉት የደቡብ ጉዞና መሬት ነጥቆ ለአማራ ወይንም ለሌሎች ሰዎች የመስጠቱ ጉዳይ እነዚህ ነገሮች የሚያከራክሩ ናቸው። ወደ ኋላ ደግሞ ተመልሰን እነዚህን ነገሮች ካነሳ ናቸው ችግር ውስጥ ልንገባ እንችላለን። ምክንያቱም ብዙ አገሮች በእንደዚህ አይነት ክንውን ውስጥ ሄደው ነው ትልልቅ ህብረ ብሔር የመሰረቱ። ጀርመንም እንደዚህ ነው የመሰረቶቸው። አሜሪካንም ሌሎች ሌሎች ሀገሮች እና ህብረ ብሔር የግዴታ የምንታገልለት እና ምኞታችንም ይሄ ነው እና ሁሉም ኢትዮጵያ ውስጥ ያለ ብሔረሰብ እንደ ህብረተሰብ እንደ ማህበረሰብ ሊደራጅ የሚችልበትን ነው እንጂ ካለበለዛ እያንዳንዱ በየክልሉ ተከልሎ ተወስኖ የሚቀር ከሆነ ኢኮኖሚያዊ እድገት ሊኖር አይችልም፣ ማህበራዊ እድገት ሊኖር አይችልም። እይታችንም በጣም የተወሰነ ይሆናል ማለት ነው እና ከዚህ አንጻር ማየት አለብን። ሌላው እንግዲህ የአይደንቲቲ ጉዳይ ምንድን ነው? እሱ በእርግጥ አንድ ሰው መሬቱ ላይ ከረጅም ጊዜ አንስቶ ሲያርስ እዛ ላይ ሀብት መስርቶ ያንን አልምቶ ከልጅ ወደ ልጅ እንዲተላለፍ የሚያደርግ ከሆነ ይሄ ከራሱ ህይወት ጋራ የተያያዘ ነው። የአይደንቲቲ ጉዳይ ነው። ነገሩን ግን ወደ ብሔረሰብ ነጥለን በምናይበት ጊዜ አስቸጋሪ ሁኔታ ውስጥ ልንገባ እንችላለን እና መሬትና አይደንቲቲ የሚለው በእኔ አስተሳሰብ ትክክል አይደለም። መሆን ያለበት ምንድን ነው እሱ፣ እያንዳንዱ ገበሬ የመሬት መብት የማግኘት መብት አለው። እዛ ላይ ሊያርስ ይችላል፣ የስራውን ውጤት ሊሰጥ ሊለውጥ ይችላል። ግን ወደ አይደንቲቲት ከመጣን አስቸጋሪ ሁኔታ ውስጥ ልንገባ እንችላለን። ስለ ኢኮኖሚ እና ስለ ማህበራዊ እድገት ወደፊት ልንራመድ አንችልም ማለት ነው እና አስቸጋሪ ሁኔታ ይፈጠራል። እና ነገሩን ሰፋ አድርገን ብናየው ችግሮች ሁሉ ሊቃለሉ ይችላሉ ማለት ነው። በአጠቃላይ ስታይ የዴሞክራሲ እና የፖለቲካ ጥያቄ ሲፈታ ሌሎች ነገሮችም ይሄ አይደንቲቲ ጥያቄ የሚለው ጠቅላላዊቱ አገሪቱ የኢትዮጵያ ሕዝብ ሀብት እንደሆነች መረዳቱ የሚያስፈልግ ይመስለኛል። አመሰግናለሁ። አቶ አበራ ቅድም ያነሱት ላይ ዶክተር ፈቃደ በደንብ አስቀምጦታል። ቅድም ባነሱት ላይ የዚህ ብሄሮች ራሳቸውን ከመሬት ጋር ያላቸውን አይደንቲቲ በሚመለከት ሲገልጽ አንድ አሁን የመጣልኝ ነገር አለ። አሁን ኢትዮጵያ ውስጥ ለምሳሌ ወደ ሰማኒያ ብሄር ነው ያለው። እነዚህ ብሄሮች በየት በየት ነው ራሳቸውን ከመሬት አንጻር የሚገልጹት ብንል አሁን ህወሀት የኤትኒክ ፌዴራሊዝምን መስል ይቻለሁ ብሎ ግን ያለችው ኢትዮጵያ ዘጠኝ ክልል ነው ያለው። ጋምቤላ ብንሄድ አሁን ኒውየርና የአኝዋክ ብሔሮች አሉ። በዛ ክልል ላይ የእኛ ነው ነው የሚሉት እነሱ ያንን ክልል ወይስ እንደ አንድ ብሄር አሁን የተለያዩ ብሄሮች ናቸው ያሉት እዛ ወይስ ደግሞ የእኔ መሬት የሚለው አንዱ አለው ለብቻው እዛ ውስጥ እዛ ክልል ውስጥ ምን ለማለት ነው? በዘጠኝ ነው የተከፈለችው እንደፈለገ ህወሀት አሁን የፈጠራት ናት እንጂ ኢትዮጵያ ብዙ ብሔሮች አሉባት ናት። ኢትዮጵያ ውስጥ ያለው በርኒንግ ኢሹ የካልቸራል አይደንቲቲስ ጉዳይ ነው። የአሲሚሌሽን ጉዳይ ነው። የአሲሚሌሽን ጉዳይ ደግሞ ትክክል ነው፣ እኔ ደግፈዋለሁ። ይሄ በፎርስፉል አሲሚሌሽን ሊኖር አይገባውም። ባህላቸውንና ቋንቋቸውን ፕሪዘርቭ ማድረግ ነው የሚፈልጉት። ይህንን ደግሞ የሚያደርግ ሲስተም ያስፈልጋል። አዲስ ሲስተም መቀረጽ አለበት። ከዛ ውጭ ግን ኢትዮጵያን እንደ ሀገር ነው የሚያየው ህዝቡ። ስለዚህ ሊመጣ የሚችለው ፖለቲካ ኢትዮጵያን እንደ አዲስ ማዋቀር ካስፈለገ ይህንን የመሬት አይደንቲቲ ከናሽናል አይደንቲቲ ጋር የፖለቲካ አይደንቲቲን ከናሽናል አይደንቲቲ ጋር ማዋሃድ መቻል አለብን። ባድ ሜሞሪስ አሉን፣ በጣም መጥፎ ትዝታዎች ይኖሩናል። ግን እዛ ላይ አይደለም አሁን እኛ ማተኮር ያለብን፣ ፎርዋርድ ሉኪንግ ነው መሆን ያለበት ብያምናለሁኝ። አመሰግናለሁኝ። አቶ አበራ ማጠቃለያ አለ። አንዲት በእውነት የምን መንፈሱም እኔም እኮ እጋራለሁ ተበለታውን እና የዶክተር ፈቃደን ግን አንዲት ትንሽ ነገር ግልጽ እንደሆንልኝ የምፈልገው እኔ ከብሔር ክልሎች ጋር አይደለም ያስተሳሰርኩት ማንነትን ጥያቄ ከአራሹ ሕዝብ ጋራ ማለት ነው። ለእኔ ቁም ነገሩ ጋምቤላ መሆኑ ወይም ጎንደር መሆኑ አይደለም። የጎንደር ገበሬ የሚታወቅበት የመሬት ስንት ባህሉ፣ ወጉ፣ አድባራቱ እነኚህ ሁሉ አፍረዋሉ። እነኚህን የሚመስሉ ኢንስቲትዩሽን በየትኛውም በኢትዮጵያ ክፍል እንደየባህሉ አሉ። እነኚህን ማክበር የቅድሚያ ቅድሚያ የሚ ጉዳይ ነው። በዚህ ላይ ተመስርተን ነው መገንባት ያለብን ማንኛውንም የልማት እቅድ፣ እነሱን አግልለን እነሱን ነቅለን አደለም፣ በእነሱ ላይ ተጽዕኖ አድርገን አደለም፣ የተለየ ተጽዕኖ አድርገን ይህንን ባረጋገጥን መጠን እነሱ ኢንቴግሬሽን ፕሮሰሱን እያሳደግ ነው እንጂ የምንሄደው እያሰፋ ነው አደለም ልዩነቱን የምንሄደው። አሁን ባለው መንግስት ውስጥ የሚሰራውና እኔ የምለው በእውነቱ በፍጹም የተለያዩ አካሄዶች ናቸው። እኔ ማውቀው ድረስ የሀገሩን ሕዝብ ለመለያየት ስራዬ ብሎ የሚሰራ መንግስት የማውቀው የኢትዮጵያን መንግስት ብቻ ነው። ከተማርኩት ታሪክ ውስጥ እና ከአየሁት በህይወት የዚህም መንግስት አሰራር ከመብት ጋራ ከእኩልነት ጋራ አደጋ አይደለም ነው የሚመለከተው። ይህን ሌላ መገለጫ ነው ያለው። ስለዚህ በእውነቱ ወያኔ ፌዴራሊዝም ስላለ ፌዴራሊዝም ልንጠላ አይገባም። ወያኔ የብሔሮቹ መብት ይከበራል፣ በቋንቋቸው ይናገራሉ፣ በቋንቋቸው ይዳኛሉ ስላለ እኛ ደግሞ ወያኔን ለመቃወም ይሄንን መብት መቃወም የለብንም። ምክንያቱም ማንም ሕዝብ እንዲኖረው የሚፈልገው መብት ነው። ስለዚህ በእውነቱ በነኚህ መርሆች እንዴት አድርገን በትክክል ብናስፈጽማቸው በኢትዮጵያ ሕዝቦች መካከል አንድነትን ያዳብራሉ ሀገራችንን እንዴት አድርገን በልማት ወደፊት እናራምጣለን የሚለውን ጥያቄ መመለስ የምንችለው ከወያኔ ባሻገር ነው። በወያኔ የአስተሳሰብ ፍሬምወርክ ውስጥ መስሎ አይታየኝም። አመሰግናለሁ። አድማጮቻችን የዛሬው የውይይት አጀንዳችን የነበረው ለኢትዮጵያ አዲስ የመሬት ይዞታ ማሻሻያ ለውጥ ያስፈልጋታል የሚል ነበር። የውይይቱ ተሳታፊዎች አቶ አበራ የማንአብ በቀድሞው የመጀመሪያ የሕዝባዊ አብዮት የመሬት ላራሹ አዋጅ ለውጥ ላይ የተሳትፎ ያደረጉ፣ ዶክተር ፈቃደ በቀለ የምጣኔ ሀብት ተጠባቢና አቶ ገለታ ዘለቀ የዳግም መሬት ላራሹ ጥሪ አራማጅ ናቸው። ስለ ተሳትፈው እናመሰግናለን። እኔም በጣም ነው የማመሰግነው። እኔም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ። ኤስ ቢ ኤስ ሬዲዮ